የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ ሰኔ ሰኞ ዛሬ ቀኖት ሰኞ ህዳር 15 2012 ዓመተ ምህረት ነው። ከአዲስ ትውልድ ድምፅ ቀጣዮቹን ጉዳዮች ዛሬ ምሽት ትሰማላችሁ። በወሎ ዩኒቨርሲቲ ተማሪዎች መካከል የተፈጠረውን ግጭት ለመፍታት የእርቅ ስነስርዓት መደረጉ ተሰምቷል። እኛ የዩኒቨርሲቲ ተማሪዎች አለም አቀፍ እውቀታችን እንዲጎለብትና እንዲሰፋ በአእምሮ ልማት ላይ የማይነጥፍ ድጋፍን እንጂ በብሔር በሃይማኖትና በፖለቲካ ልዩነት እርስ በርስ ሊያፋጁን የሚጥሩትን መንግስት ከጎናችን ሆኖ እርምጃ እንዲወስድልን እንጠይቃለን። ከተማሪቱ ተወካዮች መካከል አንዱን ነበር የሰማ ነው። በምሽቱ ከሚደመጡ ዘገባዎች መካከል አንዱ ነው። በተያዘ ዜና በተፈጠረ አለመረጋጋት ምክንያት ትምህርት መስጠት አቁሙ የነበረው የባህርዳር ዳር ዩኒቨርሲቲ ወደ ነባር ስራው መመለሱ ተሰምቷዋል። የወጡ ልጆችም እየተመለሱ ዛሬ ግን ሙሉ በሙሉ ተማሪው ትምህርት ላይ ነው ያለው። በባህር ዳር ዩኒቨርሲቲ የመረጃና ስልታዊ ግንኙነት ምክትል ፕሬዚዳንት የሆኑት ዶክተር ዘውዱ እምሩና የሰማ ናቸው። አብረውን ያመሻሉ። እነዚህና ሌሎች ዘገባዎች በምሽቱ ይደመጣሉ። አብረናችሁ የምናመሸው ሀብታሙ ስዩምና ኤደን ገረመው ነን። አስቀድመን አብራችሁን ስለምታመሹ እናመሻል እናመሰግናለን። በመቀጠል የዓለምን ውሎ የሚያሰሙን አጫጭር ዜናዎች ይቀርባሉ። ከዜናዎቹ ጋር ተመልሰን መጥተናል። በኬንያ ከሚኖሩ ከ27ሺ በላይ የኢትዮጵያ ስደተኞች 4500 ያህሉ ወደ ሀገር ለመመለስ ፈቃደኛ መሆናቸው ታውቋል። የዓለም አቀፉ ስደተኞች ድርጅት ኬንያ ቅርንጫፍ እንዳስታወቀው በእስካሁኑ በተደረገው ምዝገባ 2200 ትውልድ ኢትዮጵያውያን ስደተኞች ወደ ኢትዮጵያ ለመመለስ ተመዝግበዋል። የድርጅቱ የኬንያ ቅርንጫፍ ምክትል ቃል አቀባይ ሮዝ ኦጎላ ስደተኞቹ ወደ ሀገራቸው ለመመለስ የወሰኑት በቅርቡ ከዩኤንኤችሲአር ከኬንያ መንግስትና በኬንያ የኢትዮጵያ ኤምባሲ ጋር ውይይት ካደረጉ በኋላ መሆኑንም ጠቁመዋል። በካኩማ ካምፕ የተጠለሉ የኢትዮጵያውያን ስደተኞች ወደ ኢትዮጵያ ስለመመለስ በኬንያ ካለው የኢትዮጵያ ኤምባሲና ዩኤንኤችሲአር ተወካዮች ጋር አድርገዋል ስለተባለው ውይይት ከቪኦኤ ለቀረበው ጥያቄ አንድ ስማቸው እንዳይጠቀስ የፈለጉ ትውልድ ኢትዮጵያዊ ስደተኛ የሚከተለውም ብለዋል እስካሁን ድረስ ምንም አይነት ስብሰባ አላደረግንም። በካምፕ ውስጥም የተደረገ ስብሰባ አልነበረም ብለዋል። ኢትዮጵያውያን ስደተኞች ስላቀረቡት ስጋት የዩኤንኤችሲአር ኬንያ ቅርንጫፍ ምክትል ቃል አቀባይ ሮዝ ኦጎላ ምላሽ ሰጥተዋል። ለተመላሽ ስደተኞች ሊደረግ ስለሚገባው ድጋፍ ሲናገሩም ድርጅት ድርጅታቸው ሊመለሱ ለሚፈልጉ ስደተኞች የጉዞ ወጪ እንደሚሸፍን፣ እንዲሁም ሀገር ቤት ተመልሰው እስኪቋቋሙ ድጋፍ ይደረግላቸዋልም ብለዋል። ቤኒ በተባለችው በኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ክፍል የምትገኝ ከተማ ነዋሪዎች የከተማይቱን አዳራሽ በእሳት ማጋየታቸው ተዘግቧል። በአማጽያንነት የሚጠረጠሩ ሰዎች ዛሬ ስምንት ሰዎችን ከገደሉ በኋላ በድርጊቱ የተቆጡ ሰዎች እርምጃውን እንደወሰዱ ነው የተገለጸው። በግድያው የተቆጡት ሰዎች ከቤኒ ወጣ ብሎ ወደሚገኘው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ ማምራታቸውም ተዘግቧል። አንዳንዶቹ የሰላም ጥበቃው ኃይል አማጽያን ከሚያደርሱብን ጥቃት ሊከላከልልን ባለመቻሉ ከአካባቢው ይውጣ እንደሚሉ ታውቋል። ቤኒ የኢቦላ በሽታ የተዛመተባት ከተማ መሆኗ ተገልጸዋል። በትላንትናው ዕለት ጊኒቢሳ ላይ የተካሄደው ፕሬዚዳንታዊ ምርጫ ሰላማዊ፣ የተረጋጋና ስነ ሥርዓት የተሞላበት ነበር ብለዋል የፖርቹጋልኛ ተናጋሪ ሀገሮች ዓለም አቀፍ ታዛቢ ቡድን መሪ ኦልደሚር ባሎይ የምርጫ ውጤት በመጪው ሐሙስ እንደሚታወቅ ይጠበቃል። የምዕራብ አፍሪቃዊቱ ሀገር ከ45 ዓመታት በፊት ከፖርቹጋል ቅኝ አገዛዝ ነው ነጻ ከወጣችበት ጊዜ አንስቶ የፖለቲካ መረጋጋት አግኝታ እንደማታውቅም ተገልጿል። ለሁለተኛ ጊዜ ለመመረጥ የሚወዳደሩት ፕሬዚዳንት ጆዜ ማሪዮ ቫስ ከነጻነቱ በኋላ በመፈንቅለ መንግስት ከመገደል የዘለቁት እሳቸው ብቻ ናቸው። የጊኒ ቢሳው ህዝብ ሉዓላዊ በመሆኑ የምርጫውን ውጤት አከብራለሁ ሲሉ ቫዝ በመዲናዊቱ ቢሳው ድምጽ ከሰጡ በኋላ ተናግረዋል። ሰላም የማምጣት ተልእኮዬንም ፈጽም ያለው ብለዋል ፕሬዚዳንቱ። ዋናው የፕሬዚዳንቱ ተወዳዳሪ የቀድሞ ጠቅላይ ሚኒስትር ዶሚኒጎ ሶሜሬስ ፔሬራ የምርጫውን ውጤት ለማክበር ቃል ገብተዋል። እነዚህ ምርጫዎች ለሀገሪቱ መጻይ እድልም ወሳኝ ናቸው ተብሏል። የሆንግ ኮንግ ዲሞክራሲ ደጋፊዎች ትናንት በተካሄደው ምርጫ ሰፊ ድል ማግኘታቸው ታውቋል። አርቲኤችኬ የተባለው የዜና ስርጭት በገለጸው መሠረት ተቃዋሚ ተወዳዳሪዎች ወደ ዘጠና ከመቶ የሚጠጋ የምክር ቤት መቀመጫን አፍሰዋል። በፊት ምንም ያልነበራቸው ዲሞክራቶች ከ18 የወረዳ ካውንስሎች 17ቱን ይቆጣጠራሉ። ምርጫው የሆንግ ኮንግ ፖለቲካን ይቆጣጠሩ ለነበሩት የቻይና ደጋፊ ኃይሎች ሽንፈት ማስከተሉ ታውቋል። ለአምስት ወራት ያክል የዘለቀው የዲሞክራሲ ንቅንቅ ንቅናቄ ደግሞ ድጋፍ እንዳለው የሚያሳይ ማስረጃ ነው ተብሏል። አድማጮች፣ ለአሁኑ የያዝናቸው አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉት ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። ከጋቢና ቪኦኤ ጋር ናችሁ አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ቀዳሚው ዘገባ እንሻገር። በወልዲያ ዩኒቨርሲቲ በተፈጠረው ግጭት ሕይወታቸው ያለፉ ተማሪዎች ሞቱን ተከትሎ በተለያዩ የትምህርት ተቋማት ውስጥ አለመረጋጋት ሰፍኖ ቆይተዋል። ከእነዚህ ዩኒቨርስቲዎች መካከል አንዱ የሆነው ባህር ዳር ዩኒቨርሲቲ በዛሬው ዕለት ትምህርት ጀምሯል። ለዩኒቨርሲቲው ሰላምና መረጋጋት አስተዋጽኦ ያደረጉ አካላትም የጋራ መግለጫ ሰጥተዋል። አስቴር ምስጋናው እንዴት አሰማናለች ዩኒቨርሲቲው ለጊዜው አላወቅኩትም ባለው ምክንያት በተማሪዎች መካከል በተፈጠረ ግጭት የመማር ማስተማር ሂደቱ ከተቋረጠ አንድ ሳምንት ገደማ ሆኖታል። ችግሩ ከተፈጠረ ጊዜ አንስቶ የተጎዱትን በመንከባ ጥቅምት 29 ቀን 2012 ዓ.ም ም በኦልዲያ ዩኒቨርሲቲ በተከሰተ ግጭት የሁለት ተማሪዎች ሞት ተከትሎ በሀገሪቱ ባሉ የተለያዩ ዩኒቨርሲቲዎች ግጭቶች ታይተዋል፣ አለመረጋጋትም ተከስቷል። አለመረጋጋት ከታየባቸው ዩኒቨርሲቲዎች መካከል የባህር ዳር ዩኒቨርሲቲ አንዱ ነው። ተማሪዎች ለጥቂት ቀናትም ቢሆን በስጋት ምክንያት ትምህርታቸውን አቋርጠውና ዛሬ መደበኛ ትምህርት መጀመራቸውን የመማር ማስተማሩን ሂደት ወደ ሰላማዊ መንገድ እንዲመጣ ተሳትፎ ያደረጉ የህብረተሰብ ክፍሎች የጋራ መግለጫ ሰጥተዋል። በባህር ዳር ዩኒቨርሲቲ የኢንፎርሜሽን እና ስትራቴጂክ ኮሚኒኬሽን ምክትል ፕሬዚደንት ዶክተር ዘውዱ ምሩ በዩኒቨርሲቲ ውስጥ መረጃዎችን በፍጥነት ለመለዋወጥ በተፈጠረው መዋቅር ተማሪዎችን ማረጋጋት እንደተቻለ ይናገራሉ። ችግሮች የሚነሱት ትክክለኛ ባልሆነ መረጃ፣ በተለይ በማህበራዊ ሚዲያ በሚናፍሱ መረጃዎች በመሆኑ ምክንያት ምናልባትም ደግሞ ሌላ ቦታ ላይ ወደ ግጭት የገቡ አካላት እዚህም ተመሳሳይ ነገር ይደርሳል በሚል ፍርሃት ያለባቸውን ተማሪዎች ከግቢ ውስጥ ከከፍተኛ አመራሩ ጀምሮ በፕሬዚዳንቱ የሚመራ አንድ የሰላም ኮሚቴ አለ። ተማሪዎች፣ የህብረት አመራሮች አሉ። የዩኒቨርሲቲው ከፍተኛ አመራር አለ። እኛ ያለንበት ከዛ ቀጥሎ የጸጥታ ኃይል አለ። የዩኒቨርሲቲ ውስጥ ሪዛይድ የሚያደርግ የጸጥታ ቡድን አለ። ስለዚህ እነዚህ ሁሉ አካላት ያሉበት በየእለቱ በየግቢዎች ምን እየተከናወነ እንደሆነ ይገመግመዋል። እንደገና በየግቢዎች ያሉ ደግሞ ንዑስ ኮሚቴ አለ። ይሄ ኮሚቴ እስከ ዶርም የተማሪዎች ዶርም ድረስ እስከ መመገቢያ ክፍላቸው ድረስ እስከ ማንበቢያ ክፍሎች ድረስ እስከሚንቀሳቀሱባቸው ቦታዎች ድረስ ተማሪዎች በምን ሁኔታ ላይ እንዳሉ በየጊዜው እየገመገመ ትክክለኛ የሆነ መረጃ እየሰጠ እነዚህ ተጠናክረው በየእለቱ ስለሚንቀሳቀሱ ችግሮች ሳይኖሩ ወጭ ልጆችም እየተመለሱ ዛሬ ግን ሙሉ በሙሉ ተማሪው ትምህርት ላይ ነው ያለው። ከባህር ዳር ከተማ ወጣቶች ከከተማ አስተዳደሩ፣ ከሀገር ሽማግሌዎችና ከከተማ ነዋሪዎች ጋር የተፈጠረው መዋቅር ደግሞ የዩኒቨርሲቲውን ግቢ መጠበቅና ተማሪዎች በከተማ ሲንቀሳቀሱ አንዳች ችግር እንዳይገጥማቸው ጥበቃ ያደርግ ነበር ያሉት በዩኒቨርሲቲው የአስተዳደር ጉዳዮች ምክትል ፕሬዚዳንት አቶ ብርሃኑ ገድፍ ናቸው። ተማሪውን እስከ ሌሊቱ ስድስት ሰዓት አምስት ሰዓት ድረስ እያወያየን ያሉ ችግሮችን መፍታት እንድንችል ሰፊ ጥረት ነው የተደረገው። ለዚህ እንዲረዳንም ከከተማ አስተዳደሩ ጋር የዩኒቨርስቲው የሰላም አማካሪ ምክር ቤት አለ። የሀገር ሽማግሌዎችና የሃይማኖት አባቶች ያሉበት እነሱም በማናገር የሃይማኖት አባቶችን ካፍቴሪያ ውስጥ እያስገባን አብረን ከተማሪው ጋር ምግብ እየበሉን እየተወያዩ ስራ መስራት እንዲችሉና ይሄ ደግሞ ዘላቂነት እንዲኖረው የከተማ ወጣት አደረጃጀት ሙሉ በሙሉ ለከተማው አገልግሎትም ለዩኒቨርሲቲው አገልግሎት የሚሰጡ እንደ ውሃ፣ መብራት የሚመለከታቸው አካላት ባለቤት ሆነው እንዲሰሩ ሰፊ ውይይት ተካሂዷል። ወጣቱ ተደራጅቶ ዙሪያውን ዩኒቨርሲቲውን ጥበቃ እያደረገ ነው ያለው። ዩኒፎርም ለብሰው ነው የሚጠብቁት። በዚህ አማካኝነት ይደርሳል ተብሎ የሚታሰበው ነገር ሳይደርስ ነው የቀረው። በየክላሱ ደህንነታቸው መጠበቅ እንዲችል በየዶርሚተሪው እና በምግብ መመገቢያ አካባቢ የአድማ ብተና ፖሊስ አለ። ሁሉንም የዩኒቨርሲቲውን በተራ የሚጠብቁ ፖሊሶችን አሰማርተናል። ከዚህ አንጻር እስካሁን ድረስ ሰላማዊ ነው። በዚህም በመቀጣዩት ጊዜም ችግር ይደርሳል ብለን አናስብም። የሀገር ሽማግሌዎችም በፍርሃት ውስጥ የነበሩ ተማሪዎችን የማረጋጋት ስራ መስራታቸውን የባህርዳርና ዳርና አካባቢው የሀገር ሽማግሌዎች ፕሬዚዳንት ሊቀ ሕሩያን በላይ መኮንን ይናገራሉ። ወጣቱ ትውልድ ሀገር የማስቀጠል ኃላፊነት እንዳለበት መዘንጋት የለበትም ሲሉ መክረዋል። ወጣ ያሉ ልጆች ነበሩ ወደ ስላሴ ቤተ ክርስቲያንም ወደ መሰረተ ክርስቶስ ቤተ ክርስቲያንም እነሱን ለማግባባት ትልቅ ስራ ተሰርቷል። በዋናነት የሌሎቹ ዩኒቨርሲቲዎች ስሜት እዚህ ላይም ትንሽ የሆነ ተጽዕኖ ፈጥሮ ስለነበር ስጋት ብቻ የመስጋትና በተለይ የኦሮሚያ ልጆች በስጋት መውጣት ጀምሮ ነበረ። ያንንም የእኛ የሀገር ሽማግሌ አንድ ሰባት ሽማግሌዎች ተገኘን፣ አንድ የሃይማኖት አባትም ጠራን። በዚህ አማካኝነት ልጆችን መክረን አይዟችሁ ብለን አበረታተን ያው እንዲመለሱ አደረግናል። እና አሁን ደግሞ ወደ ሰላማዊ የመማር ማስተማር ሂደት እየተገባ ስለሆነ በጣም ደስ ብሎ ብሎናል። ወጣቱን ትውልድ የመምከርና የማስተማር በአባቶችና በልጆች መካከል፣ በሽማግሌዎችና በወጣቶች መካከል የተፈጠረ ክፍተት አለ። ያን ክፍተት መሙላት ከወጣቶች ጋር ሆኖ ለመስራት አንዱ ትልቁ አላማችን ነው። ከዚህም ጋር ተያይዞ ስለ ነገዋ ኢትዮጵያ ስለ ራሱ ህልውና ይቺን ሀገር ማስቀጠል ማለት እኮ ወጣቱ ራሱን ማስቀጠል ማለት ነው። ሌላ ሀገር አይኖረውም። እና በዚህ መንገድ ይቺን ሀገር ተረጋግተን፣ ተመካክረን፣ ተቻችለን የትናንት ታሪክ እያነሳን ከመጣላት ይልቅ ስለዛሬና ስለነገ እያሰብነ ብንሰራ መልካም ነው ብዬ አስባለሁ። ተማሪዎቹን ወክሎ የተገኘው ተማሪ አደባባይ ጋሻው በበኩሉ ተማሪዎች በዩኒቨርሲቲ ቆይታቸው ችግሮች ሲፈጠሩ እንደ ተማረና እንደ ሰለጠነ ሰው በውይይት የመፍታት ልምድ ለማዳበር አቋም መያዙን ይናገራል። ልክ እንደ ተማረ ሰው ቻለንጅ የማድረግ የመሞገት፣ የመወያየት እንጂ ወደ ሌላ ወደ ብሔር፣ ወደምን ወደምን የሚለውን ነገር ባህር ዳር ዩኒቨርሲቲ ተማሩ እየኮነነ እየወገዘ የተሻለውን ነገር አማራጭ እንትን እያለ ልክ የወደፊቷን ኢትዮጵያ ልክ እንደ ተማረ ኃይል መገንባት እንዳለበት እና ሰላም መማር ማስተማራችን በሰላም ማስቀጠል እንዳለብን የመጨረሻው ተማሪ የደረሰበት በመጨረሻም ችግሩ ተከሰተ ከተባለ ቀን ጀምሮ የባህር ዳር ከተማ ወጣቶች ተደራጅተው ከግቢ የወጡ ተማሪዎችን እንዲሁም ግቢውን በመጠበቅ ላደረጉት ትብብር ዩኒቨርሲቲው ምስጋና አቅርቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አስቴርን ለዘገበው እናመሰግናለን። በተመሳሳይ በወሎ ዩኒቨርሲቲ በአማራና ኦሮሞ ተማሪዎች መካከል ተፈጥሮ የነበረው ግጭት በእርቅ መፈታቱ ተሰምቷል። እናቶችና የሃይማኖት አባቶች ለእርቁ መሳካት አብይ ሚና መጫወታቸው በተነገረለት የእርቅ ስነ ስርዓት ላይ ዩኒቨርሲቲዎች ውስጥ ብጥብጥ ለመፍጠር የሚጥሩ አካላት ላይ ህጋዊ እርምጃ እንዲወሰድም ተጠይቋል። መስፍን አድራጌ ዝርዝሩን እንዲያጋራናል። ዩኒቨርሲቲው ለጊዜው አላወቅኩትም ባለው ምክንያት በተማሪዎች መካከል በተፈጠረ ግጭት የመማር ማስተማር ሂደቱ ከተቋረጠ አንድ ሳምንት ገደማ ሆኖታል። ችግሩ ከተፈጠረ ጊዜ አንስቶ የተጎዱትን በመንከባከብ ስጋት ውስጥ የገቡትን በማበረታታት ከግቢ ወጥተው የነበሩትንም በማስተናገድ ነገሮች ወደ ቀድሞ ይዞታቸው እንዲመለሱ ጥረት ሲደረግ ቆይቷል። ጥረቱ ከቀናት በኋላ ፍሬ አፍርቶ በኦሮሞና አማራ ተማሪዎች መካከል የተፈጠረው ውጥረት በእርቅ ትናንት ተፈቷል። ተማሪዎቹ ባወጡት ባለሰባት ነጥብ የአቋም መግለጫ ዩኒቨርሲቲዎችን የበጠበ ለግጥም ማዕከል በማድረግ ለንጹሐን ሞት ምክንያት የሆኑ አፍራሽ እንቅስቃሴዎችን አውገዘዋል። ለእንደዚህ አይነት ተግባራት መከሰት ምክንያት የሆኑ አካላትን በሕግ ሊጠየቁልን ይገባል የሚል መልዕክት አስተላልፈዋል። እኛ የዩኒቨርሲቲ ተማሪዎች ዓለም አቀፍ እውቀታችን እንዲጎለብትና እንዲሰፋ በአእምሮ ልማት ላይ የማይነጥፍ ድጋፍን እንጂ በብሔር በሃይማኖትና በፖለቲካ ልዩነት እርስ በርስ ሊያፋጁን የሚጥሩትን መንግስት ከጎናችን ሆኖ እርምጃ እንዲወስድ ልን እንጠይቃለን። የሁለቱም ብሔር ተማሪዎች የሚሉት አላቸው ቴዎድሮስ one. እዚህ አገሪቱ ላይ በግጭት የሚተዳደሩ የገንዘብ ምንጫቸው ግጭት የሆነ የሰው ሞት መፈናቀል የሚያስደስታቸው በተለያዩ መንገዶች፣ በተለይ ደግሞ ከአሁን ፖለቲክስ ጀምሩ ዩኒቨርሲቲ ተማሪዎችን ህብረ ብሔራዊነት የሚታይባቸው ተቋማቶችን ለግጭት በማመቻቸት ለራሳቸው ፐርፐስ በማመቻቸት የሰው ህይወት የሚቀጥፉ አካላት አሉ። የድሀ ልጅ ተምሮ ራሱንም ቤተሰቡንም እንዳያስተዳድር የተለያየ ጥረት ሲደረጉ ቆይተዋል። እነዚህ መንግስትም ከዚህ ጋር በተያያዘ የህግ የበላይነትን ከማስፈን ይልቅ በወደ ሰፊነት አጥፊዎች በብሔራቸው እየተደበቁ ቆይተዋል። አቡደምስ ይባላለሁ። የሁለተኛ አመት ቋንቋ ተማሪ ነኝ። ሆስፒታል እየተኙ የቆሰሉ ነበሩ። እነሱን ከጎናቸው ሆኑ ቤተሰቦቻቸው ሳይደርሱላቸው የዚህ አካባቢ ህብረተሰብ፣ እናቶች ሆስፒታሉ ድረስ ገብቶ እያስታመሙ አንዳንድ ነገሮችን እየረዱ መብላት የማይችሉትን የህመምተኞችን ሾርባው ላይ እያቀረቡ በሀሳብን ከጎናቸው ሆኖ ነው ያገኘዋቸው። በእርቁም ጊዜ ልጆቹ በመሃል የምግብ አድማ ማድርጎ ነበረ። ያንንም አድማ ለማስቆም እናቶች መጥቶ ልጆቻችንን ለምኖ ራታቸውንም ምሳቸውንም እንድበሉ ወደ ነበረበት ሰላም እንድመለሱ ከፍተኛ ጥረት ስላደረጉ ነው ማመስገን ያለብኛል። ችግሩ ከተከሰተ ወዲህ እናቶች ሁለት ጊዜ አልቀሰዋል ይሆናል። የመጀመሪያዎች የተጣሉትን ለማስታረቅ፣ ሁለተኛው ደግሞ ድካማቸው ፍሬ አፍርቶ የአንድ እናት ማህፀን ያበቀለቻቸው ሁለት ልጆች ዳግም በፍቅር ሲተቃቀፉ እኛ ራሱ ስናለቅስ አብረው ነው ያለቀሱት። በጣም አብረው አለቀሱ። እግዚአብሔር ያክብራቸው። በጣም ነው የምንወዳቸው። አክብረውናል፣ እናከብራቸዋለን። የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አባተ ጌታሁን ይህን ይላሉ። በዚህ አጋጣሚ ተፈናቅለው የሄዱ ተማሪዎች በአስቸኳይ እስከ ሰኞ ድረስ መጥተው ትምህርታቸውን እንዲጀምሩ ወረዲ ተጀምሯል። ብዙ እንዲያልፋቸው ከሰኞ በኋላ ሲያሩ እኛ የማንቀበል መሆኑን ለመግለጽ እወዳለሁኝ። የሚያሰጋ ነገር የለም። ሌላው ይህንን አጋጣሚ ተጠቅመው በሚያሳዝን ሁኔታ ከዚህ ከበር አካባቢ ከደሴ ከተማ ወደ ከሚሴ ከከሚሴ ወደ አዲስ አበባ እየወሰዱ የፖለቲካ ትርፍ ይመስለኛል ለማግኘት ልጆቹን ሜዳ ላይ እየረጩ እንዲኮኑ ለማለት የሚሰሩ ሚዲያዎች አሉ። እነዚህ ስነ ምግባር የጎደላቸው ሚዲያዎች ለሕዝብ ለሀገር ቢያስቡ። በዚህ አጋጣሚ መልእክት ለማስተላለፍ እፈልጋለሁኝ። በጣም የተማሩ ሰዎች የምንላቸው አሁን ትናንትና አምስት ሰዓት አካባቢ ላይ ከትናንት ወዲያ እንደዚሁ 12 ሰዓት ላይ የውሸት ዜና ሲሰሩ ነበሩ። አንዳንዶች እኔ አላውቅም። ሚዲያ ማለት ለመልካም ነገር ነውና ህዝብን የሚያረጋጋ ነገር ነበር መሰራት የነበረበት። ጥግ ለጥግ እየሄዱ ልጆችን እየለቀሙ የሚወስዱ ዛሬ አሁን እንደዚሁ ተፈጥሯል። ትናንትና ወደ 43 የሚሆኑ ልጆች ቤተ ክርስቲያን ምናምን እሄዱ እያሉ ሻንጣ እየተቀበሉ በመኪና የሚቀበሉ ደላሎች ተፈጥሯል። አሁን ዛሬ አፈናቃይ ደላሎች እነዚህ እነዚህ ወደ ሌላቸው እንዲመለሱ እንላለን። ዩኒቨርሲቲው በመጭ ሰኞ ተማሪዎች ጠቅልለው እንዲገቡና በትምህርት ገበታቸው እንዲገኙ ያስተላል የተላለፈ ሲሆን በጥሪው ላይ ግን ትኩረት ቢደረግ የሚል አስተያየቶች ተሰንዝረዋል። በፍራቻ ከትምህርታቸው ወደ ቤተሰቦቻቸው የገቡ ተማሪዎች አሉ። ከመግለጫው እንዳሰማችሁት እስከ ሰኞው መግባት እንዳለባቸው ነው። በእርግጥ ይሄ የተሰጠው ጊዜ በቂ ላይሆን ይችላል። እስከ 800 ኪሎ ሜትር ርቀት ላይ ያሉ ተማሪዎች አሉ። ዩኒቨርሲቲውም መንግስትም ይሄንን ታሳቢ አድርጎ ተማሪዎቹ ካሉበት ወደ ግቢው እንዲመለሱ እንዲደረግ እንላለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ከማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቢዌን ነው። አሁን እንግዲህ ሄድን በዚህ ፕሮግራም ላይ በጣም ስኬታማ የሆኑ ወጣቶች እናስተዋውቃለን። ዛሬ ደግሞ አንድ ወጣት ይዘን መጠናል። የአዳን ጥላሁን ትባላለች። የፍላውለስ ኤቨንትስ መስራችና ስራ አስኪያጅ ናት። ኢትዮጵያ ውስጥና በተለያዩ የአፍሪካ ሀገራት ትልልቅ ዓለም አቀፍ ስብሰባዎችን በማዘጋጀትና በስኬት በማቅረብ ትታወቃለች። በቅርቡ ፎርብስ አፍሪካ እየተመነደጉ ያሉ አፍሪካውያን ሴቶችና ስራዎቻቸው በሚለው ገጽ ውስጥ ይዟት ወጥቷል። ከአንቺ ጋር ነው አሁን እንግዲህ ቆይታ ያደረገችው የየዋዳንና የአንቺን ቆይታ በመቀጠል እንሰማለን። የአዳን ጥላሁን ተወልዳ ያደገችው አዲስ አበባ ነው። ለከፍተኛ ትምህርት ወደ አሜሪካን ሀገር ሄዳ የመጀመሪያና ሁለተኛ ዲግሪዋን ኢንተርናሽናል ቢዝነስ ማኔጅመንት ሰርታ ነዋሪነቷን በዛው አሜሪካን ሀገር አድርጋ ነበር። በአሜሪካን ሀገር ኑሮዋ እሷና ጓደኞቿ በነበራቸው የትምህርት ደረጃ ጥሩ ተከፋይ ቢሆኑም ዳሩ ግን ገንዘብ ያጥራቸው እንደነበር ታስታውሳለች። ስለዚህም ተጨማሪ ገንዘብ ለማግኘት ሲባል በትርፍ ጊዜ የሚሰሩት ስራ ፍለጋ ገቡ። የሚወዷቸውን ነገሮች ማሰብ ጀመሩ። አብዛኛውን ጊዜያቸውን የሚያሳልፉት በተለያዩ አፍሪካ ነክ ጉዳዮች ላይ የሚዘጋጁ ዝግጅቶች ላይ በመሳተፍም ስለነበረ እዛ ላይ ከሚያዩት ችግሮች በመነሳት እንደዚህ አይነት ፕሮግራሞችን ለምን አናዘጋጅም በማለት በዛው በዋሽንግተን ዲሲ እና አካባቢው ልዩ ልዩ ዝግጅቶችን ማዘጋጀት ጀመሩ። ፈረንጅ አቆጣጠር በሁለት ሺ አራት ላይ ካፌ ቁጭ ብለን የተፈጠረች ትንሽል ካምፓኒ ነበረች። ፋሽን ሸዋለ ሲባል ልደት አለት የሚያወክላን እናቅላችሁ ማለት ነው። የተወሰነ ኤቨንቶች ሰራን። የተጨመረ እየተጨመረ እየሰራን ብሄድን ቁጥር አንድ ሁለት ጓደኞቻችን በጭራሽ ስላልተስማማቸው ተዉት ማለት ነው። በአዲስ አበባ ስመጣ መጀመሪያ ከአስራ አምስት ዓመት በኋላ ስለነበረ አመጣጤ፣ እንደዚሁ አዲስ አበባ ምን ትመስላለች፣ ተመልሼ መኖር እችላለሁ የሚለውን ለማየት ብቻ ነበረ። ለሁለት ወር እረፍት ሁለት ልጆች ነበር የመጣው ባለቤቴ ይመላለስ ስለነበረ ማሳካት ነበረ። መጥቼ ሁለት ሶስት ሳምንት እንደቆየው ቤቴ ገባው የሚለው ፊልም ለመጀመሪያ ጊዜ ከአስራ አምስት ዓመት በኋላ ተሰማኝ። ምክንያቱም አሜሪካ ነገር ሁሉ ጊዜ ኗሪ በሆነበት እንደ እንግድነት ነበር የሚሰማኝ። በቃ አንድ ቀን ኑሮ ይጀምራል። ከዛ ግን የራሴን ስራ ለመስራት ሳይሆን ተቀጥሬ ለመስራት ነበር። አስራ ጓደኞች ጋ ሄጄ እሺ የት ልቀጠር እችላለሁ? የሊሴ ተማሪ ስለነበርኩት እንጂ በጭራሽ የራሴን ስራ ስራሉ ያላሰብ ነበር እና አሜሪካን ሀገር ያቆኝ የነበሩ ኤቨንት ትሰሪያለሽ አይደል እንደ አንዳንዴ እሱን ለምን መቶ በመቶ ይዘሽው አትቀጥይም በሚል ከሆኝ ነው እንጂ ምንም ሀሳቡም አልነበረኝ። ሀሳቦች ሲሳኩ፣ የሰዎች ህልሞች እውን ሲሆኑ እና ነገሮች ሲቀናጁ ማየት ከፍተኛ የሆነ መነቃቃትን እንደሚፈጥርባት የምትናገረው የው አዳን ፕሮግራሞችን ማዘጋጀት ማለት አዳራሽ መከራየት እና አበባ ማቅረብ እንዳልሆነ እና ፕሮግራም ማዘጋጀት ማለት ከዚህ ጋር ተያያዥነት እንደሌለው ትናገራለች። ዛሬ አስራ አንድ አመት ብዙ ይሄንን የሚሰራ ኩባንያዎች አልነበሩም። የሁሉም የተለያዩ ካምፓኒዎች በራሳቸው ሰው እይታ ይሰሩታል። ለእኛ ግን በስለ ደረጃ አንድ ወደ ኢትዮጵያ ከመጣው በኋላ ሰርግ ደደት ና የሚባለው የምታውቋቸው የኔ ባህሪ ከሱ ጋር ብዙ ስለማይዋሀድ ማለት ነው። ሰርግ ምናምን ስታረጊ በጣም ማባበል መቻል አለብኝ። ይሰሩም ወደ ስብሰባዎች እና ኮንፈረንሶች ፎከስ አደረጉ። ማለት የኮርፖሬት ሚቲንጎች እና ኮንፈረንሶችን ማዘጋጀት ማለት በእኛ እይታ ኦኬ ይህን ስብሰባ ለማዘጋጀት ሲፈልጉ ሀሳቡ ምንድን ነው ከሚለው ጀምረን ነው ጋር የምንቀበላቸው። ለምሳሌ ጤናነት የሆነ ስብሰባ ማዘጋጀት ነው የምንፈልገው ይሄን ያልሰው እንጠራለን ሲሉ ና ከዛ ብዙም ሀሳብ ላይ ኖራቸው ይችላል። ስለዚህ የኛ አማካሪን ባጀታችሁ ምን ይመስላል፣ የኛው የዚህኛው ስብሰባ አዳራሽ ታደረጉት፣ የትኛው ይጠቅማል፣ የትኛው ይጎዳችኋል፣ ከሀሳባችሁት የስብሰባ ዲቴይሎች ተነስተን የሚመቸው ዝም ብለን የሆነ ቦታ ያምራል በማለት መሆን እንደማይችል እናማክራለን። አማራጮችም እንሰጣለን። መጋበዝ የሚፈልጉ ሰዎች ካሉ አብረን ቁጭ ብለን አይተን ማን ለዚህ ነገር ይመለከተዋል፣ ማን መጋበዝ አለበት ሚለው እናያለን። ኮንፈረንሱን እንዴት ማካሄድ እንደሚፈልጉ በሌክቸር ቤዝድ ነው ወይስ በንግግር መልክ ነው ወይስ ሞር ቪዲዮ በማሳየት ነው። ይሄ ሁሉ አዘጋጆቹ ብቻ ሳይሆን ያንን ስብሰባ የሚያዳምጡትም ሰዎች በሁለቱም እይታ እያየ ነው የምናማከራቸው። ስብሰባ ማዘጋጀት በሚፈልጉበት ጊዜ ያለሆንንም ቴክኖሎጂ ማጣመር መቻል አለብን ማለት ነው። ዴኮሬሽን ሲባል ከኛም ስራ ጋር ስለማሄደስ ያለንም እና በዛ ላይ ደግሞ ብዙ ገንዘብ ይባክና ደንደለ ነገሮች ላይ ስብሰባ ላይ አበባ ኖረ አልኖረ፣ ብዙ ሰው ዞሮ ብሎ ያየው ከአበባ ይልቅ ለምን የካምፓኒያቸውን ሜሴጅ ወይ የኮንፈረንስን ሜሴጅ በባነር በኩል አናደርገውም? ልክ ከጎናቸው ቆመን ነው የምንሰራው። ፍላውለስ ኢቨንትስ ኢትዮጵያ ውስጥ ብቻ ሳይሆን ወደ ተለያዩ የአፍሪካ ሀገር ጥናት በመሻገርም ዓለም አቀፍ ስብሰባዎችን እያዘጋጀ ይገኛል። ኢትዮጵያ ውስጥ ያለውን ስብሰባ ማዘጋጀት የሚል አስተሳሰብ እና ማዘጋጀት እና የኢቨንት ገበያ አስተሳሰብም ለውጠ ነዋል ትላለች በፍሎልስ ደረጃ አትሊስት አንድ የሰርቪሱን ኤቨንት ማዘጋጀት ምን መምሰል አለበት የሚለውን ኦልሞስት እንደ ማስተማራር ማርኬቱ ና እንደም ብዙ ጊዜ በቀላሉ ነው የሚታየው። ግን በእኛ አሰራር በኩል በመስራታችን እና አንድ ቀን በስንፍ አንድ ቀን በጉብዝ ና ሳይሆን ሁሉ ጊዜ በአንድ አይነት መርት በመስራታችን ምክንያት የኤቨንትን ማርኬቱን ያሰፋ ነው ይመስለኛል ነው ኢንተርናሽናል ክላይንቶች መቶ አዲስ አበባ ላይ አንድ ባንክ ከእኛ ጋር ካዘጋጁ በኋላ አቀራረባችን፣ ስራ አሰራራችን በተለያየ ደረጃ ያዩትና ሩዋንዳ ደግሞ የሚቀጥሉ አመት ሄደለን እዛ ሴዳ ስልታደርጉልም ትችላላችሁ ወ በሚል ግፊት ነው እዛ ውስጥ የገባ ነበር። ዮአዳንን ለወጣቶች ከልምድሽ እና ከስኬትሽ ተነስተሽ ምን ትያቸዋለች ስል ጠይቂያት ተከታዩ ምላሽ ሰጥታኛለች። አሁን በተለይ ያሉት ወጣቶች የሚገርሙ አይነት ሀሳቦች ይዘ ይቀርባሉ። ወደ ስራ አለ የምለው አንድ ተቀጥሮ መስራትን እና የስራን ማክበር ትንሽ ቢያዩ ጥሩ ነው ምክንያቱም ጥሩ መስራት ማለትም ማለት እንደሆነ ስናየው የራሳችንን ስራ ስንጀምርት ያለውንም ትብረት የማመዛዘን ችሎታ ይኖረናል። ትምህርት አለም ላይም ሆነው ስራ ቢሰሩ በነጻም ቢሆን ስራ አለም ላይ ምን አለ የሚለውን ገብቶ ቢያዩበት ጥሩ ነው። ስራን ማክበር በጣም አስፈላጊ ነው። ሀቀኛ መሆን ይሄ አሁን በተለይ በኢትዮጵያ ላይ የምን ዛሬ ትንሽ ሆነን ነገር ሚሊዮነር የምንሆነው ነገር ሜቢ ዜሮ ነጥብ ዜሮ ዜሮ አንድ ፐርሰንት መሆን ቢሆን ነው። አብዛኛው ሰው ከምርቅ ለፍሶ ፈክቶ የሚደርስበት ና ታታሪ ሰራተኛ መሆነን አለመፍራት። ለአሜሪካ ድምጽ ሬዲዮ ስቱዲዮ አይደን ገረመ ዋሽንግተን ዲሲ ከጋቢና ቪኦኤ ጋር ናችሁ ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው አሁን ደግሞ እስቲ ወደ ስፖርት ዓለሙ እንውሰዳችሁ በጋና ብሎም በመላው የአፍሪካ አህጉር እግር ኳስ እጅግ ታዋቂ ስፖርት ነው ሆኖም ይህ ውብ ጨዋታ ባሳለፍነው ዓመት በሙስና ቅሌት ምክንያት ጋና ውስጥ መልካም ስሙ እየጠፋ ነው ከዚህ ጋር ተያይዘው ጨዋታዎች ተሰርዘዋል። አንዳንድ የእግር ኳስ ቡድኖችም በራቸውን ዘግተዋል። በዚህ ሁሉ ውስጥ ግን አንድ የእግር ኳስ ክለብ እግር ኳስን ከማስተዋወቅ አልፎ ወጣቶችን ከጎዳና ሕይወት ወደ ስፖርቱ እንዲመለሱ እያደረገ ነው። እስቴሲኖት ከአክራ የላከችውን ዘገባ ሀብታሙ ስዩም ያስደምጠናል። ባሳለፍ ነው የአውሮጳውያን ዘመን ላይ የጨዋታዎችን ውጤት ለማስቀየር በማሰብ ዳኞች ጉቦ እንደሚቀበሉ ከታወቀ በኋላ የጋና የእግር ኳስ ማህበረሰብ በድንጋጤ ተመጥተዋል። የጋና የእግር ኳስ ፌዴሬሽን ስፖርቱን ከሙስና ለማጽዳት እየሞከረ ነው። አንዳንድ የእግር ኳስ ክለቦች ሥራቸውን እስከ ማቆም በራቸውን እስከ መዝጋት ደርሰዋል። አይዛክ አንሳህ የተወርዋሪ ኮከቦች ቡድን አጋር መስራች ነው። ባለን እጅግ አነስተኛ መንገድም ቢሆን ሰዎች እግር ኳስን መጫወት እንዲቀጥሉ ለማድረግ እየጣርን ነው። ባለፉት ሁለት ዓመታት በርካታ ክለቦች ተቋሞቻቸውን ዘግተዋል። ለምን? ምክንያቱም በማይደገፍና ሊቀጥል በማይችል መስክ ላይ ገንዘብ ማፍሰስ የሚፈልግ የለምና። ስለሆነም እግር ኳስ ተጫዋቾች በየቤታቸው ተቀምጠዋል። በቤታቸው ተቀምጠው ምን ይሰራሉ? በጥቦች ውስጥ ይሳተፋሉ፣ ወደ ጎዳናዎችም ይወጣሉ። ባለፈው ዓመት በተጋለጠው የሙስና ቅሌት ብዙ የጋና እግር ኳስ ተጫዋቾች ወደ ሌሎች ሥራዎች እንዲሰማሩ ወይንም ሀገራቸውን ለቀው በሌሎች ሀገራት ውስጥ የሚገኙ ክለቦችን እንዲቀላቀሉ አስገድዷቸዋል። ለመሥራቾች ቅርብ የሆኑ ጓደኞች፣ የቤተሰብ አባላትና የንግድ ቤቶች ልግስና የቶር ዋሪ ኮከቦች ክለብ የ17 ዓመቱ ኢማኑዌል ካይ ቦፍረን የመሰሉ ወጣቶችን ለመርዳት አስችሎታል። በዙሪያችን ያለው ነገር ሁሉ ለእግር ኳስ ተጫዋች የተመቸ ነው። ስለሆነም ገንዘብ ለማግኘት ብለን ወደ ውጭ ማቅናት አላስፈልግንም። የምግብ አቅርቦትና የሥልጠና መሣሪያዎች አሏቸው። ሀገር መልቀቅ አያስፈልግም፣ ነው ያለው ኢማኑዌል። ቡድኑ ተጫዋቾች በአውሮፓ ለመልማዮች የሚታዩበትን ጨዋታዎች ያሰናዳል። ከአውሮጳውያን ተፎካካሪዎች ጋር ሲነጻጸሩ ከድሃ ቤተሰብና ጥቂቱ ብቻ ሙሉ ትጥቅ ቢኖራቸውም ቅሉ። የተወሰኑት የአውሮጳ ክለቦች ከተወርዋሪ ኮከቦች ተጫዋቾች መካከል የተወሰኑትን እስከ ማስፈረም ደርሰዋል። የጋናን እግር ኳስ ፌዴሬሽን እንደገና በማዋቀር ሂደት ውስጥ አንደኛው ተግባር አዲስ ፕሬዚዳንት ማግኘት ነው። ጠበቃ አማንዳ ክሊንተን ባይቀናቸውም ብቸኛዋ ሴት ተፎካካሪ ነበሩ። አማንዳ እንደሚሉት ተሰጥኦ ያላቸው ተጫዋቾች ይሳካላቸው ዘንድ እድሉን ማመቻቸት አስፈላጊ ነው። በዓለም ላይ እግር ኳስ በጥሩ ሁኔታ ሁሉን እኩል አድራጊ ነገሮችን አስተካካይ ነው። ልክ እንደ ዘመናችን ተፋላሚዎች ልዩነት በሚፈጥርበት ስፍራ ሁሉ እድሉን ላጡ ሰዎች መልካም ማስተካከያ ሆኖ ቆይቷል። የተወርዋሪ ኮከቦች ክለብ አጋር መስራች አንሳህ እንደሚሉት ወጣት ተጫዋቾች ተጨማሪ ድጋፍ ይፈልጋሉ። ተወርዋሪ ኮከቦችን ከሜዳ አልፎ በትምህርት ማገዝም ይፈልጋሉ። ትልቁ ግብ ግን በርካታ ተጫዋቾችን ባዓለም አቀፍ የስፖርት አውድማ ላይ ማየትና ጋና ውስጥ ለሚገኙ ተጫዋቾች ደግሞ የተሻለ ድጋፍ ማግኘት ነው።

አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በትዊተር እና በፌስቡክ ቪኦኤ አማሪክ ብላችሁ እንዲሁም ደግሞ በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። አብታሙ ስዩምና ኤደን ገረመው ከአቀናባሪያችን ሞክቢሊያ ቢሮ ጋር እስካሁን ድረስ አብራናችሁ ነበር። በዚሁ ተሰናበትን። ደናደሩ መልካም a galle